ጸገ የደግነህ እባላለሁ በዶክትሬት የኢኮኖሚክስ ዲግሪ ከጀርመን ዩኒቨርሲቲ አለኝ። የጀርመን የውጭ ፖለቲካ የሚቀየር አይመስለኝም። የውጭ ፖለቲካቸው አንዱም ሶሻል ዲሞክራቶቹ ነበር የያዙት። አሁን ማስን ሶሻል ዲሞክራት ናቸው፣ ውጭ ጉዳይ ሚኒስትሩ። እዛ ላይ ብዙ የሚቀየር ላይኖር ይችላል ብዬ ነው የምገምተው። የአረንጓዴዎቹ ግራዎቹ ያንን ቦታ ከያዙት ምናልባት ትንሽ ነገሮችን ሊያከብዱት ከሰብአዊ መብቶች ጋር የግድ ሊያያያዙት ለብዙ ነገሮች ላይ አዳዲስ ቅድመ ሁኔታዎችን ሊፈጥሩ ይችሉ ይሆናል። ስሜ መሰረት አለ ፈለገ ሰላም ይባላል። አሁን ይኸው አርባ አራት አመቴ ነው ጀርመን ሀገር ስኖር የስልሳ ሶስት አመት ሰው ነኝ። የጀርመን ምርጫ ስሳተፍ አሁን ሁለተኛ ጊዜ ነው። ምክንያቱም ሰላሳ ስምንት አመት እዚህ ሀገር በኢትዮጵያ ፓስፖርት ነው የኖርኩት። የውጭ ሀገር ሰዎች የስራ እድል በቀላሉ እንዲያገኙ ይሄ ስደተኞችን መጥተው አሁን በዚህ በተለይ በጀርመን ሀገር ውስጥ በጣም ብዙ እጥረት አለ፣ የሰው እጥረት በስራ ረድፍ በኩል እና እነዚህን ሰዎች እንደ ስደተኛ ዝም ብሎ አጉሮ በካምፕ ውስጥ ከማስቀመጥ ይልቅ ጥሩ ቋንቋ እያስተማሩ በየጊዜው በየረድፉ ቶሎ በየቦታው ከምጽወተኝነት ወደ ስራ ረድፍ ገብተው እራሳቸውን እንዲችሉ የሚያስደርጋቸውን ነገር እኔ መኝላቸዋለሁ በጣም ስሜ የውብ ጌታቸው ይባላለው በኢሮፕያን አቆጣጠር አስራ ዘጠኝ ዘጠና አራት ነው ወደ ወደ ጀርመን የመጣው ስለ ጀርመን ምርጫ ያለኝ አስተያየት እውነት ለመናገር እኔ የሚመርጠው እዚህ ሀገር ያው እዚህ ሀገር ለምኖረው እዚህ ሀገር ላለው ነገር ነው የምመርጠው ለአፍሪካ ላለው አይደለም። ምክንያቱም ማንም ይምጣማለን የተለየ ለአፍሪካ ያመጣል ብዬ አላስብም። አምጥተውም አያውቁም። ስለዚህ ለአፍሪካ ምንም አልጠበቅም። ስሜ አሰፋ ሰለሞን ይባላል። እዚህ ኮሎኝ ውስጥ ነው የምኖረው። ጀርመን ሀገር ሀያ አምስት አመት ኖሬያለሁ። ሁለት ጊዜ በምርጫ አስፈጻሚነት ተሳትፌያለሁ። ብዙ ነገር እንኳን ለውጥ ያመጣል ለአፍሪካ እንደ ኢትዮጵያ የጀርመን ፖሊሲ ይቀይራል ብዬ አላምንም። ምክንያቱም ያው የተለመዱ ፓርቲዎች ስለሆነ ወደ ስልጣን የሚመጡት አሁን ከያዙት አቋም ይቀየራሉ ብዬ አልጠብቅም። ግን አንዳንድ ኮንሰርቫቲቭ ፓርቲዎች አሉ። የቀኝና የግራ ኮንሰርቫቲቮች የመምጣት እድል አላቸው ብዬ አልጠብቅም። እነሱ ግን ቢመጡ በአፍሪካ ላይ ያለው ድን ይለወጣል ብዬ አስባለሁ። እኔ ጥሩ ወርቅ ዘለቀ እባላለሁ። እዚህ ሀገር ሴፕቴምበር አስራ አምስት ሀያ አንድ አመት ሞላኝ። እኔ ምርጫ መርጣለሁ። እኔ የምጠብቀው ዘረኝነት ቢጠፋ እንደገና ደግሞ ለምሳሌ አሁን የስደተኞች መብት ቢከበር፣ የስደተኞች ጉዳይ ቢስተካከል፣ ይሄ ነገር የሚስተካከልበት የፖለቲካ ፓርቲ ቢመረጥ በጣም ደስ ይለኛል። ስሜ ግርማ አበበ ይባላል። ጀርመን የመጣሁት አስራ ዘጠኝ ሰማንያ ሰባት እንደ አውሮፓውያን አቆጣጠር ነው ሰዓት ሚኒት አሁን ወደ ሰላሳ አራት ዓመት ሆኛል ማለት ነው። እዚ ጊዜ በሚደረጉት ምርጫዎች ካፈላለሁኝ በተቻለ መጠን እንደዚህ ያላል ሞደሬት የሆነና ዓለማችን ለሁላችን ያል ብሎ የሚያስብ ፓርቲ ካልሆነ እና እነህ የውጭ ሰዎች እንደዚህ ያደረጉት ወይም የውጭ ሰዎች እንደዚህ ያሉን የሚል ፓርቲ በማንኛውም የትኛውም ፓርቲ ቢመረጥ አልፈልግም እንደዚህ አይነት ኤክስትሪሚስት ዓላማ ያለው